አንዱ ስለ አቶ ደመቀ መኮንን ሲነገር በብዙዎች ዘንድ የሚነሳው ነገር ቢኖር ትወት ሰው ናቸው፣ ቅን ሰው ናቸው፣ ብዙ ጊዜ ራሳቸውን ከፍ አድርገው አይናገሩም፣ አይሸጡም፣ ስለሳቸው ብዙ አይታወቅም የሚሉ ወገኖች አሉ። በዚህ አጋጣሚ አቶ ደመቀ መኮንን ማን ናቸው? እንደምን ይገልጿቸዋል? ፖለቲከኛ ለመሆኑ ሲወደዱት ከምን አኳያ ነው? ጥያቄው ጥሩ ነው። እኔ ብዙም ፖለቲከኛ ሆኛለሁ ብዬ አስቤ አላቅም። በአጋጣሚ በስልሳዎቹ ንቅናቄ እድሜ ለዛ በኢህአፓን በመሳሰሉትም ለመሰለፍ አልደረስም። እንደ አሁን ስራው አባትሎን ትልቅ ሰው ብንመስልም ለዛ አክቲቭ እንትን ለመሆን አልደረስኩም። ከዛ ያው ዩኒቨርሲቲ ገባን። መምህር ሆኜ በመምህርነቴ መሬት ላይ ያለው ሁኔታ፣ በወቅቱ የነበሩ የስርአቱ ችግሮች እንደማንኛውም ቀለም የወሰደ ሰው ለዩኒቨርስቲ ኤክስፖዝድ የሆነ ሰው መወስዳቸው ግምቶች እኔ ለምሳሌ ድሮ ልብስ ነበረ የሰፋ ምናላል ከአምስት መቶ ደሞዝ በላይ እኔ በዛ ታስር ያለው ይህ ልብስ ልክ አደለም። ኖርሙ እንዲህ እንዲህ አይነት ነገሮች ዝም ብሎ ከዛ በላይ ብዙ ትንነት የለኝም። አሁን መመሮኝ ሰማንያ አምስት ዓመተ ምህረት መጀመሪያ እዛ አካባቢ ያሉ ሰዎች እንግዲህ ካለው ፑል ትንሽ ለይተው ተስፋ ያለው ነው ብለው ሳይገምተው አይቀሩም። በዛ ነው የገባሁት እንግዲህ ህይወት በፎርሙላ ይመራ እና ቤተሰው ጋር ምክር የገባሁበት ማለት ነው በሀያ ምናምን አመቴ ነው። አመራር ሆን ዳይሬክት ክልል አመራር ነው። ከሰማንያ አምስት እስካሁን አስበው፣ ሀያ ስድስት አመት ማለት ነው። በጣም ብዙ ነው። ከዛ ውስጥ ደግሞ ከፍተኛ አመራር ቦታው የክልሉ ሶስተኛ ሰው ሆኜ በድሮ አደረጃጀት ከዛ ቀጥሎ ምክትል ፕሬዚዳንት ከዛ ፌዴራል ሚኒስትር ከዛ ምክትል ጠቅላይ ሚኒስትር ይታይ የድርጅቱ ደግሞ ምክትል የድርጅቱ ሊቀመንበር በጣም ሄቪ ስራ ነው። ይህን ስትወስደው ሴንትራል ኮሚቴ ሆኜ እኔ ሀያ ሁለት ዓመት ሰርቭ አድርጌ ያለሁ፣ የእድሜ ግማሹ እሱ ነው። ዝም ብለህ ስሌት ስትወስደው፣ ይሄ ዘመን ሞር ማቹር አድርገህ ብዙ ነገር አስተውለህ የምትመራበት ነው። ይህን ነገር ሌላም ቦታ ማድረግ ይቻላል። ይሄኛውን ደግሞ ባለው ቆይታ ውስጥ አዳዲስ ሰው እየመጣ ኤነርጂውን እያወጣ እንዲሄድ ካላደርገው በስተቀር የለውጡ ቀጣይነት ፈጣን ቅብብሎች ስለሚጠይቅ በዛ አይን በእኛ እድሜ ቢሆን መተካካት ቢመጣ ይጠቅማል እንጂ አይጎዳም። ሰው ደግሞ ሄዶ ሄዶ ሲያጎነብስ አይደለም መሆን ያለበት በዚሁ አክቲቭ እንትን ላይ ነው። ግን ሌላ ፕሮፐር ለሀገር አስተዋጽኦ የሚደረግበት ደግሞ መስራት ይቻላል። ብዙ ችግር የለም። ከስብና ኳ እንግዲህ ስለ ራስ መናገር እኔ ናቹራሊ ራሴን ብዙ እንደዛ አይደለም። እኔ አሁን ፎቶግራፊ ምናምን ሳይ ብዙ ግን ዘመናዊ ፖለቲካ ደግሞ ይህንን ይሻል ይሻል። አዎ እንደዛ ይመክራሉ። በሰው ጋር እንግዲህ እኔ ሌሎች የሚሉኝን ማለት ነው፣ ሞር ቶለራንት ሬንጅ። ግን ደግሞ ቀይ መብራት ኮምፕሮማይዝ አላደርግም እና ቲሜ ጋር ስሰራ መደማመጥ፣ እኔ አድማጭ ነው የምባለው። አይ ቲንክ የፋሚሊ የቤተሰብ ሌጋሲ ነው ይሄ። እኔ ቤተሰብ ውስጥም ከልጅነት የጀምሮ እንትን ነኝ ይሄ አስታራቂ። ከዩኒቨርሲቲ መጥቼ ብዙ እንትን ያሉ ሰዎችን ኢንፎርማሊ ብዙ አስታረቅ ነበር። እንዲህ አይነት ነገር አድጌበታለሁ እና መፍት ይ ማዳመጥ እና ነገሮቹን አጣጥሞ ወደ መፍትሄ መውሰድ ለዚህ አይ ቲንክ አንዱ ለዚህም ያበቃኝና በአዴንም በብዙ አጣቂኝ ውስጥ አሁን እነዚህ እዚህ የደረሰበት የራሱ አስተዋጽኦ አለው። ሌላው ሁሉንም እኩል የማየት ሁሉም ሰውና የፈለገ የተበሳጨ የፈለገ እንትንቢል ባዛ ሬንጅ ውስጥ ይዞ መሄድ የእኔ ዊዝደም ነው። እንዳልከው እኔ ስሰራ ስራ ሲበዛብኝ በቃ ሞትኩኝ፣ ሄድኩኝ፣ ተሰበርኩኝ እንደዛ አለም። አንዳንድ ሰው ስራ በዛብኝ፣ ሞትኩኝ፣ ሄድኩኝ፣ ከዚህ ከዚ። እኔ ምንም ሰዎች እገርማቸዋል። እንደዛ ዝም ብለህ መሸከም ነው። ሁለተኛ ደግሞ ይህን ሰርቼው ይህን አርጌው ይህን በዘ እንደዛም አይነት የለም። ቲምወርክ ላይ ሌላውን ማዳመጥ፣ ሌላውን ሪስፔክት ማድረግ። እኔ እድገቴ ከብዙ የብሔረሰብ ተወላጅ ልጆች ጋር ነው ያደግኩት፣ ከኦሮሞዎች ጋር፣ ከአገዎች ጋር፣ ከሽናሻዎች ጋር፣ ከጉምዝ ጋር ሎክ አንድ ቤንች ላይ ልጅ ሆኜ ማለት ነው አንድ ጉምዝ እዚህ፣ አንድ ሽናሻ እዚህ፣ እኔ እዚህ ሆነን ተምረናል እና ኢትዮጵያን በደንብ አድርጎ የመያዝና የዚህ የማዳመጥና አንዳንዶቹ ደግሞ እንደዚሁ እንትን ስንል እስኪ አባ መላ እንዴት ነው ነገር እንደዛ ይላሉ። በዚህ በዚህ በጣም ደስ ይለኛል። ከእኔ በላይ ግን ሌሎቹ ስለሚሉ ሁሉም ሰው ኮንፈርታብል ሆኖ ደስ የሚል ደግሞ መጨረሻ ላይ አንድ ሰው ቀድሞ ስለነገረኝ አቋም ይዤ እንትን አላደርግም። በተቻለ መጠን ደግሞ ህይወትን ስትመራ ዛሬ የምትለው ነገ እንድትደግም ሆኖ የወረት ህይወት የለም። በህይወት እስካለ ድረስ ዛሬ የምታረገው ነገር ለነገም ቁም ነገር እንዲሆን ዛሬ ቃል የገባኸው ነገር ነገም እንዲገኝ አይነት አካሄድ ይዞ ለመሄድ ነው። ባይ ዘ ወይ አሁን ሰው በርቀት ትንሽ በቴሌቪዥኑ ፎቶጄኒክ አይነት ሆኜ ከበድ እላለሁ። ግን እኔ በጣም በጣም ሲምፕል ጀስት ሁሉም ጋር እንደ ሁሉም ሆኜ ምን ወርሰው ነኝ ቲሜም ጋር ለዚህ ያበቃኝ እሱ ነው። አሁንም በጣም ሃፒ ነኝ። ታይ ስልሳ አምስት ማዕከላዊ ኮሚቴ ጋር በአንዳንድ የተለያየ ምክንያት እዚህ በለውጡ ምናምን እንትን ያሉ ቢኖሩ፣ ከሁሉም ጋር ክልልም ስሰራ ገና ስራ ሲጀምር ሁሉ ብዙ ቲም ጋር ነው የሰራሁት። ሁልጊዜ በፖዘቲቭ ትን ነው ፐርሶናልም ሰው ጋር በዚህ ሌቭል ገብቼ አላውቅም። እርሶን ስብእናን በተመለከተ ሆነ የእርሶን የአስተዋጽኦ ለሀገር እያበረከቱ ያሉትን ሲነሳ በተለይም ይሄ ከለውጡ ጋር በተያያዘ ወሳኝና ቁልፍ የሆነ አስተዋጽኦ እንዳበረከቱ ነው። ትላንትናም በመክፈቻው ንግግር ላይም ሲነገር የለውጡ የጀርባ አጥንት የሚል ስያሜ ተሰጥቶታል። ለዛውም በተፎካካሪ ድርጅት መሪ አንደበት ነው ያ የተነገረው ከእርሶ ፓርቲ የመጣና እርሶን የማሞካሸት አንደበት አይደለም እና ታሪክ በእርግጥ ወደፊት ያወጣዋል። ታሪክም ተገቢውን ስፍራ ይይዛሉ። ግን ብዙዎች ማወቅ የሚፈልጉት እርሶና ዶክተር አብይ ይህንን ለውጥ እዚህ ለማድረስ 17 ቀን የፈጀው ውይይት ጀምሮ ታሳሳ እና ብዙ በርካታ የሆኑ የውስጥ ትግሎች እንደነበሩ ይገለጣል። በዛ በተለይ እርሶ ብርቱ አስተዋጽኦ አድርገው ለዶክተር አብይ ወደፊት መቅደብና ይህን ቦታ የመያዝ አስተዋጽኦ እንዲያበረክቱ ይነገራል። ያ ወቅት ምን ይመስል ነበር? በዛ ውስጥ ምን አይነት አስተዋጽኦ አበርክተዋል? ከታሪክ አኳያ ኢትዮጵያ ህዝብ ሊያውቀው የሚገባው ነገር ቢኖር ለምን ይገልጡታል ይሰጣል። ያ ወቅት በተለይም በእርሶ የታሪክ የህይወት አሻራ ውስጥ ምን ጥሎ አልፏል? ይሄ ለውጥ ከኛ ሚና አኳያ ብዙ ይነሳል። ብዙ ጊዜ ለውጡን አሁን የኔ ሚና ሲቀመጥ አስራ አንደኛው ሰዓት ላይ የሆነ ጥፍ ብሎ ወደ አንድ ሁኔታ እንደተሻገረ አድርጎ የመረዳት አይነት አለ። በብዙ ትንሽ ወደኋላ ወደኋላ ወደ ጭብጡ የተጠጋ ግንዛቤ እየተፈጠረ የመጣ ይመስለኛል። ግን ያኛው የምርጫው ሂደት ራሱን የቻለ ምዕራፍ ነው ግን ትልቁ ጉዳይ አይደለም። ትልቁ ጉዳይ ባለፉት ሶስት አመታት በዚህ ስርዓት ውስጥ ያለው ችግር ለመግባባት አይነኪ የሆኑ ሀሳቦችን የመታገል አይነኪ የሆኑ ተቋሞችን የመታገል ሂደት ውስጥ ነው ማለት ነው። በዚህ ሂደት ብዙ ተዋናዮች በአዴን ከዛ ኳ እንደ አንድ ዋና ቫንጋርድ አድርገ ስትወስደው በአዴን ውስጥ በዚህ ላይ በጣም ብዙ ሚና የተጫወቱ እንግዲህ እኔ የፌዴራል ባለስልጣን ነኝ። የድርጅቱ ከፍተኛ አመራር ሁለተኛው ሰው ነኝ። የባአዴን ሰው ነኝ። የባአዴንን ፍላጎት ፌዴራል ጋር ካለ ኤንቫይሮንመንት ጋር አጣጥሞ ያ ጥያቄ ቢልድ አፕ እያደረገ ግን ደግሞ በአዴን እንዳይላተም ያንን የያዘ ለሀገር የሚጠቅም ነገር በመሄድ አንዳንዱ አባመላ የሚባለው እዛ አካባቢ ይሆናል። ዘላስት ስርር ስንትን በህይወት የደስ የሚለኝ እሱ ነው። ብዙ ከባድ ከባድ ሁኔታዎች አልፈን መጥተናል ማለት ነው። ይሄ ቲም እንዲበተንም ብዙ ትግል ነበር። በአዴን በዚህ ደረጃ እንዲህ ሆኖ መዘለቁ ትልቅ ድል ነው። በዚህ ሌቭል ከታየ ለውጡ በደንብ አፕሪሼት ይደረጋል። ከዛ በላይ ያው ብዙ ነገር ወደ ውስጥ ማለት ያን ያህል አይጠቅምም። ነው ለውጡ የሚታየው አንዱ በዚህ ነው ይሄ የመጣ ሌላው እየሰፋ የተካሄደው እንቅስቃሴ በጣም ተከታታይ እና ምናልባት አንዳንዴ ለምን ትቸው ህይወቴን አልኖርም ብለን እንድትወስን የሚያደርግን ደግሞ እልህ ገብተህ እስከ መጨረሻው መጋፈጥ ይሄ ነው ትልቁ አንድ ሰራዊት እንደዛ እየመራህ አንድ ቲም አንዳንዴ እኮ ተራ ባልሆነህ መታገልና መሪ የሆነ መታገል ከባድ ነው አይደል? እነዚህን የማጣጣም ማጣጣም የእነዚህ ሀርሞኒ ስፔሱ በጣም ከባድ ነው። ይህም መፈለግ በስለቶች መካከል ያ ነው ቲሙ በዛ ላይ በሞት አንዱን ተነጠቅን እንጂ ተስፋዬ፣ ስጌታቸው በዚህ ሌቭል የሚገርም የሚገርም ብዙ ነው ይሄድ ነው ማለት ነው። ሁለተኛ በኦህዴድ ደረጃ አዳዲስ አመራር ለማ እና አብይ ሲመጡ ይሄ ነገር ደግሞ የበለጠ የመመጋገብና የመናበቡ ውድል ትልቅ እየሆነ መጣ ማለት ነው። በእነዚህ አቅጣጫዎች ነገሮች አሁን ወደ ተደረሰበት እንዲሄዱ በጣም የህዝቡ ግፊት የድርጅቶቹ እንቅስቃሴ ትልቅ ሚና ነበረው። በዛ ላይ የህዝቡ ግፊትና አመፁ እየጠነከረ ሲሄድ የቀድሞ ጠቅላይ ሚኒስትር ሪዛይን ሲያረጉ ከኔ ጋር የቅርብ ሰዎች ነን በኃላፊነትም ዩኒቨርሲቲም አንድ እና፣ ያኔ ደግሞ ከባድ ጊዜ ነበር። እንደምንም ጉባኤውን ቶሎ ጠርተን ጉባኤውን በማካሄድ ኃላፊነት የማስረከብ ፍላጎት ነው የነበረን። ግን ያ ሁኔታ እየተለዋወጠ እና የተለያዩ ነገሮች ሲመጡ ድንገት በቃ እኔ ልለቅ ተዘጋጅቻለሁ የሚለው ሲመጣ ለእኔ ከባድ ሆነ። የእኔ ዳይለማ ምንድን ነው? በዚህ መልክ መልቀቅ አሁን፣ አንዱ ቁጥር አንድ በለቀቀበት ቁጥር ሁለት ምን አይነት ኮኔክሽን ይኖረዋል? ታፍ ሁኔታ ይኖራል ያን የሚያበረታታ ግሩፕ ደግሞ አለ ባይዘው የዛ ተዋይተን የአቶ ሀይለ ማርያም ሲናገር ጠብቁ፣ ከሰዓት በኋላ ደግሞ የአቶ ደመቀ ይቀጥላል ተብሎ ሁሉ በአንዳንዱ ተነግሯል። እና ይሄ ግፊት ነው። በአንዳንዱ ደግሞ ኖ እኔ ያው ድርጅት ይወስናል፣ የእኔ ድርጅት እስከሚወስን መቆየት ነበረብኝ። ሌሎች ደግሞ በለውጡ ዙሪያ ላይ ያሉት ዶክተር አብይን ጨምሮ ሌሎችም በዚህ ጉዳይ ላይ ይህን ለውጥ አንድ ደረጃ ማድረስ አለብኝ፣ ይሄ አካሄድ ይጎዳል የሚለው ሀሳቦች ነበሩ። በዛ ላይ ትልቁ ጽናት ያ ነው። ግማሹ እንደነባር ሰው አቶ ኃይለማርያም ብቻ ነው ወይ ቶፕ ሊደርሽፕ ሆኖ እሱ ብቻ ነው ወይ ለዚህ ተጠያቂ የሚሆነው ሌላውስ? ብሎ ይመጣባል የተለያዩ ነገሮች። ግን የሚበልጠው ነገር የቱ ነው የሚለውን አቋም ለመያዝ ጥሩ ጥበብ ነበረ። የብአዴን ፖዚሽንም ከፈለክ በሚቀጥለው ጉባኤ እንመክራለን፣ አሁን ግን ሊታሰብ አይችልም፣ አገር በዚህ ጉዳይ ላይ የሚለው ጥሩ አቋም ነበር። ሪስፔክት በዚህ ሁኔታ ላይ ወደ ኢህአዴግ ግምገማ ከገባህ ጨርቅ ሆነ ነው የምትወጣው። የግምገማ ማጎራረጃ ትሆናለህ። አርፈ በጎር ትወጣ። እኔ እዛ ገጥማለሁ፣ አልወጣም። ኢህአዴግ ካላመነ ቮቶ ኦፍ ኮንፊደንስ ያካሄድ። ከዛ በላይ ግን ቀጥላለሁ። ምክትል ጠቅላይ ሚኒስትር ሆነው ዋናው ጠቅላይ ሚኒስትር ከስልጣን ሲወጡ ለወንበሩ በጣም ቅርብ ኖትና፣ አይኖ እዛ ወንበር ላይ አላረፈም። እዛ ጋር በሚገርም ሁኔታ በፍጹም ለምን? አንዳንዴ ፖለቲከኛ ነህ አሁን አቶ ኃይለማርያም ዛንት ብሎ በዛ ይሄ እኮ የቢሮክራሲ ማስታወቂያ አይደለም። ብዙ ነገሮችን ማንበብ አለብን። ህዝቡ አዲስ ፊት ፈልጓል። ብዙ ነገሮች አሉ። በዛ ላይ አስቸኳይ ጊዜ አዋጅ ላይ በዛ ዙሪያ ሆነ ቁጥር አንድ ለዚህ ወቅት መፍትሄ እንዲሆን ብዬ ለቅቅ ያለው አለበት። ቁጥር ሁለት ሲሆን ይለቃል። ካልሆነ ክፍት ቦታ ብሎ እንደምንም አድርጎ ወደዛ መሄዱ አይጠቅምም። ተያይዘ ብትወጣም ያው እንደ ፋሽን የሚመስላል ክፍተቱ ይሰፋል። ስለዚህ ብሪጅንግ ነው መሆን ያለበት። አገርን በዛ ደረጃ እንዴት አድርጎ ዩኒፋይድ ሆነ እንወጣለን፣ አገርን ሴፍ እናደርጋለን፣ ወደ ተሻለ እንሄዳለን የሚለውን ነው። ብዙ ፕሮቬኬሽንስ አሉ። ኮንግራ የሚል አለ። በቃ አሁን አሁን ተጣዋቂ በዚህ ትሆናለህ፣ አሁን ቀጥለ ትይዛለህ ምናምን እኔ ሁሉን ነው የማዳምጠው። ይ ትልቅ ኮምፓርትመንት አለ ነው ሚባለ ታዳምጠዋለ ለሚመለከተው ፕሮፐርሊ ግን እንነጋገራለን ሲነገር ደግሞ ሁሉን ዘርግፋ አንድ ያትናገር ነገሮች ስለሚለዋወጡ መፍትሄ የሚሆነው ሊሆን የሚችለውን ነገር ይዘ መንገዱ ማጥበቅ ነው በዛ ሌቭል ባሰብነው አቅጣጫ ነገሩ ሄዷል መጨረሻ የሚያወኔ ስለነበርኩ ምርጫውን ማኔጀ ማድረግ ያለብኝ እንደ ሰብሳቢ ያ ደግሞ ሌላ ራሱን የቻለ ጥሩ ፕሮሰስ ነው የነበረው እኔም በጣም ደስተኛ ነኝ በዛ ደረጃ ማኔጅመንት ደረጉ ግን ፈታኝ ነበር እሱ ራሱ እሱንም በጽናት ወደዚህ አቅጣጫ እንዲመጣ ለማድረግ ተሞክሯል ይሄ በምንም ሳይሆን ሞር ዴሞክራቲክ እንዲሆን አብዛኛው ሰው የሚፈልገው ነገር እንዲሆን በማሰብ ነው ማለት ነው። እንግዲህ በሚገርም ሁኔታ ሴናሪዎቹ እና ከሌሎች ጋር እኔ ያካፈልኳቸው አናሊሲሱ ፈጣሪም ተጨምሮበት እና ከልብህም ስልጣን ከልብ ገዢ ሀሳብ ቢሆን ኑሮ ወደዚህ አይመጣም። የሆነ ነገር ይፈጠራል። ይሄን ነጻ አርገው ወደዛ መፍትሄ ማሰብ ነው ለእኔ። ሁለተኛ ሰውም ትልቅ እኮ ነው ይሄን ሁለተኛ ሰው ነው መምራትን በጣም ከባድ ነው በዛን ወቅት ግን ጭንቀቶ ምን ነበር የሀገር ህልውና ጥያቄ ላይ ወደቀበት ነው ኢትዮጵያ የመኖር ያለመኖር ጉዳይ በመላው ኢትዮጵያውያን ህዝብ አእምሮ ውስጥ ሲመላለስ የደረሰበት ጊዜ ነበር እርስዎ ደግሞ እንደ መሪያን ሁሉ ሀላፊነት ላዩ ላይ ተቀምጦ በተለይ ኃይለማርያም ሲለቁ የመጨረሻው ክፍተት ባለበት ወቅት ምን ነበር ኢትዮጵያ የዛን ወቅት በህሊና ውስጥ ትመላለስ የነበረው የህዝብን ተስፋ ለመታደግ አእምሮ በምን አይነት ሲሰሩበት እውቀት ተሞልቶ ነበር። አቶ ኃይለማርያም ከስልጣን ሪዛይን እንዳረጉ የኢህአዴግ ምክር ቤት ኦፊሻል እስከሚወስን ድረስ ሀላፊነቱን ከቲሙ ጋር እየሰሩ እንዲቆዩ ነው የኢህአዴግ ስምምነት ማለት ነው። ያን የሪዛይን ዳረጉ ጠቅለለ አደለ ቢወጡት ኢህአዴግ ያንን እንደ ሽግግር ና አብረን ነው የቆየ ነው እየተናበብ አብረን የቆየ ነው እና የተወሰነ ያ እንትን ነበሩ አንድ የኔን በርደን የተወሰነ ያገዛ አካሄድ ነበረው ዞሮ ዞሮ ግን አገር በአስቸኳይ ጊዜ አዋጅ ውስጥ ሆኖ ይሄ አለመረጋጋት ወጣት እንደዛ ከፍተኛ ስሜት ውስጥ ሆኖ አገር ሲወጣጠር እንዴት አድርገን ነው ዩኒፋይድ ሆነን የምንወጣ የሚለው በጣም ከባድ ኃላፊነት ነው። እኛ የድሮዎቹን ስርአቶች እየረገምን ይህን ሀገር ለባስ አደጋ እየጣልን ስለሆነ ምን አይነት ጥበብ ያስፈልጋል የሚለው ከብዙዎቹ አመራሮች ጋር ዲስከስ፣ ምንም ይሁን ምን ዩኒፋይድ ሆነን እንወጣ ይህን ሁኔታ ፈርስት ትችላለች የሚል ስጋት በአመ እኔ ብዙ ጊዜ ኢትዮጵያ እንደው እንደዚህ ፍረስ ስትላለች የሚል የውስጥ እንትን የለኝም። ነገር ግን ደግሞ በእንዲህ አይነት ሁኔታ እንደ ሩዋንዳ መሆኑም ከባድ ነው፣ በጣም ከባድ ነው። ያልተጠበቀ ሁኔታዎች ይመጣሉ። ከመፍረስ በመለስ ባለም ማዕቀፍ ውስጥ እኮ ብዙ ትልቅ ጉዳት አለ። ያንን አስበ እንዲ ዶ የኢትዮጵያ ሕዝብ ሽሽ ብሎ እንትን ይላል ብዬ እኔ እንትን አላደርግም። ከኛ በላይ ሕዝቡ የተጋመደ ብዙ እንትኖች አሉት። አንድ ቦታ ላይ የሆነ ፍላጎቶች ይኖራል ነው አብዛኛው ሕዝብ ከብዙ አቅጣጫ የተጋመደ እንትናለ ድሮ እየተጨቆነ በተለያዩ አቅጣጫዎች እየተጨቆነ ለሀገሩ ቀና የሆነ በዛ በተጋመደበት ሌጋሲ ውስጥ ነው ሲታገል ይኖረው። ነገር ግን ከፍተኛ የሆነ ትራጂክ ነገር ሊያጋጥም ይችላል። ያንንም እኮ መፍራት ትልቅ ነገር ነው። ከዛ ያለፈ ያልተጠበቀ ነገር ይመጣል። ውጫዊና ውስጣዊ ሁኔታ መጋለጥ ይሆናል። ያን በማሰብ ነው አስቸኳይ ጊዜ አዋጅ ነው ብለናል። እንዴት ብለን ነው ኢህአዴግ ታዳ ሁን የመጨረሻ ፈተናውን ን ማለፍ አለበት እያልን እንነጋገራለን። ከሚመለከታቸው የድርጅት ሊቀመንበሮች አቶ ኃይለማርያም ጋር ሉሱም ጋር ድስከስ እናደርጋለን። የተወሰነ የስልጣን ፍላጎት አንዱ አንዱም ስላለ እንዲህ እንትን ማለት የምናያቸው ምልክቶች አሉ። ፋይናሊ እየቀረበ እየቀረበ ምንድን ነው ታዲያ፣ አጥብቅ መያዝ ያለብን ይህን ሀገር አሁን የሚታደገው ምን አይነት አቅጣጫን የሚለውን ደግሞ የእኛም ፖዚሽን ወሰን ነው ማለት ነው። በዚህ አግባብ ያሰብነው ነው የተሳካ እውነት ለመናገር እኔ በውጤት ሳየው ዲቪደንዱ ጥሩ መንገድ ነው ብዬ ካሰብኩት በላይ ሆኖ ነው ያገኘሁት። ብዙዎቹ ሰዎችም ሌላ አማራጭ አስበው የነበሩትም ሪግሬት አድርገዋል፣ ለካ ስተት ነበር ብለው መጥተዋል። እና አሁን የሆነው መንገድ በዚህ ደረጃ እንኳ ይሆናል ብዬ ባላሰብ ወያውቱ መውጫው መንገድ አንዳንዴ የወንድ መውጫ አስጠኝ ይባላል። ያንን ከሚያዩትና ከሚያጠብቁት መሪዎች አንዱ ነበርኩ። ብዙዎቹ ጋር እንጫወታለን፣ ይሄ ነው ሊሆን የሚገባው። ኋላ ደግሞ የበለጠ ሆነ ማለት ነው። አንድ አዋጭ መንገድ መርጠህ ያ መንገድ የበለጠ ስኬታማ ሲሆን ደግሞ ያኮራሃል፣ ያስደስተሃል። ሪዛልቱ ይሄ ነው። ጠቅላይ ሚኒስትር ኃይለማርያም ቅድም እንደጠቀሱት ከእሳቸው ከስልጣን በፈቃዳቸው መገለል፣ ምናልባትም ይህንን ለውጥ ለማምጣት የእሳቸው ሚና በለውጡ ሂደት ውስጥ እንደምን ይገለጣል? አብረው ሰርተዋል፣ ለረጅም ጊዜያት ያውቋቸዋል። በቅርበት አቶ ኃይለማርያምስ ሌጋሲያቸው ምንድነው ይላሉ? እንደምን በኢትዮጵያ ታሪክ ውስጥ ሊታሰቡ ይገባል የሚል አተያ ያለው እርሶ። አቶ ኃይለማርያም እንደሰው በጣም ጥሩ ሰው፣ በጣም መደማመጥ፣ መከባበር በዛ ሌብል በጣም ትልቅ የሚወደድና ጥሩ ኳሊቲ ነው። ሁለተኛ ሀርድ ወርኪንግ ስራን በጣም በጥራት ጥሩ የመስራት ሞር አካዳሚክ የሆኑ ስራዎች ላይ ደግሞ የበለጠ ድሮ እና በዚህ ሀርድ ወርኪንግ ተሰጠ ስራን ብዙ በመስራት ማለት ነው። ፖለቲካሊም በአቅጣጫዎቹ የሚመሩትን ድርጅት አቅጣጫ እና አካሄድም ጋር ለዚያ የሚሆኑ ስራዎች በጣም ጥሩ ኳሊቲ ተናበን እንሄዳለን። እንደዛም ሆኖ ሁኔታዎች ወደ ኋላ የበለጠ ችግሮች መደጋገምና ያጣቁ ሲመጣ በጣም ፍረስትሬት የማድረግ እንግዲህ በተለያየ መልክ የሚመጡት እንግዲህ ፊት ላይ መሆኑም ከባድ ነው። ያ ስለሆነ ያ ግፊትና ያ ስሜት ወደዛ አቅጣጫ እንዲሄዱ አድርጓቸዋል። በእኔ እምነት እስኪ ጉባኤውን ጠርተን እንሄድበት ባል ነውና ወደዚህ ስልጣን ሪዛይን ወደ ማድረግ የሄዱበትን ሳየው ይኛው ጥሩ አማራጭ ሆኖ ነው ያገኘሁት። በዛ ደረጃ አንድ ትልቅ ሌጋሲ ነው ስልጣን ላይ ሆኖ ይበቃኛል እኔ የመፍትሄው አካል ሆንና የሀገር ልታደግ ማለት ብዙ በደም እንትን ሲል በኖረ ሀገር ውስጥ አንድ ትልቅ ሌጋሲ ሆኖ ሊወሰድ የሚችል መጨረሻም ላይ ወሳኝ በሆኑ ስንትኖች በፊት በሂደቱ አንዳንድ ወጣ ገባ ነገሮች ቢሆን ወደ መጨረሻዎቹ ላይ በተለይ ይሄ ቦታና ይህ አመራር በምን አይነት አመራር ቢሆን ይሻላል የሚለውም ጋር ጥሩ አቅጣጫና ግንዛቤ ነበራቸው እንደዚሁ ኢንፎርማሊ ስንነጋገር በዚህም ዙሪያ የነበራቸው ሚና ጥሩ ነው። እርሶ ለባዲን ደክመዋል፣ ለአማራው ህዝብ ታግለዋል። በተለይም ደግሞ ከሁሉም በላይ ለውድ ሀገሩ ለኢትዮጵያ ከፍተኛ አስተዋጽኦ አበርክተዋል። አሁንም በማገልገል ላይ ነው የሚገኙት። ለወደፊቱ በኢትዮጵያ ታሪክ ውስጥ አቶ ደመቀ መኮንን በምን መልክ ሊታሰቡ ይገባል? ውርስ አሻራይ ምንድን ነው ይላሉ? ኢትዮጵያ አገሮስ ያሎት ተስፋና ራዕይ ወይም ምኞት ምን ይሆናል? ሌላው ቢመዝ ነው እና ይሄ ይመጥነዋል ቢባል ነው ጥሩ ይሆናል ብዬ የማስበው ለእውነት ነገር፣ በዛ ሀያዎቹ መጨረሻ ላይ ሆኜ ወደዚህ ኃላፊነት መጥቼ በዛ ላይ አብረው የሰሩት ያሳደጉኝ ትልቅ አክብሮት አለኝ። እና በዛ እድሜም ብዙ የተሰሩ ስራዎች በጠቅላላ፣ በስርዓቱ በሄድንባቸው እንትኖች ያጎደልናቸው፣ ያጠፋናቸው ነገሮች አሉ። ሀያ ሰባትን ዓመት አሁን ወደኋላ ዞር ብለን ዝም ብለን ሌላውን እየረገብን ብንጮህ ዲኔ ያል ነው የሚሆነው። በዛ ውስጥ የእኛም ድክመት አለ። ይቅርታ መጠየቅ ካለበት የምንጠይቃቸው ሁለቶች አሉ። የጥፋት እንትኖች ቶሎ ብለው እንዲታረሙ ባለው እድልና ባለው አጋጣሚ የጨዋት ልካችን ምን ያህል ነው? የሚልም ጥያቄ ሊያስነሳ ይችላል ማለት ነው። እንግዲህ እያደቀረብ እያልክ መሀሉን እያወቀው ሲሄድ ሞር ጥሩ እንትን የምትይዘው የወሰደ ጊዜ አለ። ከዛ በላይ እኔ አሁን እዚህ እንደ ሌጋሲ ባህር ዳር ይሄ ክልል ሲቋቋም እኔ ገና ወጣትኝ፣ እንትን ወንበርና ጠረጴዛ ከሰፈር ሰብስበን ክልሉ ሲደራጅ አስታውሳለሁ። ገና ወጣተኛ ማለት ነው። ወንበርና ጠረጴዛ ፒካፕ ለምኝ ከድሮ የምዕራብ ጎጃ ማስተዳደር አካባቢ ጠረጴዛ እኔ ተልቻ አረጊ ወንበሮች እ ቢሮ ሲቋቋም አስታውሳለሁ የክልሉ መንግስት። ከዛ ጀምሮ የኢንስቲቱሽን ግንባታ እዚ ሀገር ውስጥ እጅግ በጣም በጦርነት የደቀቀ አካባቢ፣ ትንሽ ከደህንነት እንኳ ባይወጣ ህይወትን በተስፋ እንትን እንዲል የተሰሩ ስራዎች እዚህ አካባቢ ብዙ አይከን የምትላቸው ህንፃዎች፣ መንገዶች እንደ ኢንጂነር ተመካክረን ቆመን ከዚህ ወደዚህ እስኪ ዝርዝሩን ዩት እያልን ሁሉ እውነት ነው። ይሄ ፊት ለፊት ባህርዳር ህዝብ ጋር መነጋገር የሚገርም የሰራ ናቸው አሉ። አሁን አካዳሚ ይሄ የክልሉ ምክር ቤት አሁን ትልቁ እኔ ፕሮጀክት እንት ነው። ዞኖች ሲደራጁ የፕሮጀክት እኔ ማስተባበረው እኔ ኦልሞስት በዛ ላይ የኔ ሸራዎች በጣም እንትኖች ናቸው። ሌላ የአቅም ግንባታ ስራው ላይ ስራ ስለነበር ብዙ የክልሉ ልጆች እንዲማሩ የሰራ ናቸው ስራዎች አሉ። ከሌሎች ጋር ሆነን የተሰሩና አንዱ ደስ የሚለኝ ከከሌን በከሌ አዳልተህ በዚህ አድርገህ ይህን አድርገህ ተከስሼ አላውቅም በህይወቴ ማለት ነው። ያ በጣም ደስ ይለኛል። የኔ ትልቅ ሌጋሲ ነው ብዬ አስባለሁ። የሰማዕታት ሐውልት ዛሬ ትልቁ ጉባኤ አዳራሽ በ88 ዓመተ ምህረት መጨረሻ 89 መጀመሪያ አንድ ጣሊያናዊ ኮንስልታንት ሰው አገናኝቶኝ አዲስ አበባ ሄጄ አምጥቼው ሰማዕታት ሐውልት የተሰራበት ተራራ ነበረች። እዛ ላይ ቆመን እዚህ ጋር ሞኑመንት ቢሰራ ሲሜትሪው ከአባይ ወዲ ማዶ እንዲህ አይነት ኮምፕሌክስ መስራት የተሻለ ነው በሚል በስኬጅ ፕሬዘንት አደረገልኝ። እኔ ያንን ወደ ኮንሰፕት እንትን ቀየርኩ። ያን አድርገን ይሄ አሁን የተሰራው የጉባኤ አዳራሽ በሙሉ ኮምፕሌክሱ በዛ ፕላን የተሰራ ነው፣ በዛ ሀሳብ ማለት ነው። እና ሌሎች ትልልቅ ሀሳቦች አሉ፣ ገና ወደፊት የሚሰሩ በጣም ትልልቅ እንትኖች አሉ አሉኝ። እና ይህን ይዘህ የዘለቅንበት በፌደራል ደረጃም የሞካከርናቸው ነገሮች አሉ። በዚህ ሂደት ውስጥ የህይወት ከግማሽ የድሜን በላይ የሆነው ለህዝብ ስራ ያዋልኩበት ወደ መጨረሻዎቹ ደግሞ ኢትዮጵያን አሁን ወደፊት ይህን ጠብቆ መሄድ አንድ ጉዳይ ሆኖ ለዛ እድል የፈቀደ ነገር ፈጣሪ መረድቶ ያን ያረኩበት ለእኔ ትልቅ ስኬት ነው ብዬ አስባለሁ። እና የመጨረሻዋ ሳትሆን እነዚህ ሶስት አራት ዓመታት ደግሞ እንዴት አድርገን ሳንተኛ ድረን ብዙ ነገሮች አሉ። ና እነዚህ በሙሉ ተጠራቅመው ለእኔ በልኬ ጥሩ ስራዎች ያስራቸዋሉ። ግን ደግሞ በሂደት ውስጥ በነበሩ ጉድለቶችም ደግሞ ያው አንዱ የድክመቱ አካል ሆኜ መወቀስባቸው ይኖራሉ ማለት ነው። ያንን ወስዶ መመዘን ቦታው ይሄ ነው እንደ መሪ ማለት ደግሞ የሕዝብ ፋንታ ይሆናል። ራሴ መካቢ የለብኝ እውነት ነው። ታሪክ ተገቢውን ክብር ስፍራ እንደሚሰጡት ተስፋ እናደርጋለን። ከዛም ባሻገር ብዙ ጊዜ በእኛ ሀገር ታላላቅ ሰዎች ዘንድ ያልተለመዱ ጉዳዮች ቢኖሩ የራስን ታሪክ ጽፎ ለህዝብ ማቅረብ ነው። ያ የግለሰብ ታሪክ ሳይሆን የሀገርም ታሪክ ጭምር ስለሆነ ወደፊት መጽሐፍ ጽፈው ታሪክን እንደሚያስነብቡን ተስፋ ያደርጋለሁ። አቶ ደመቀ መኮንን፣ የብአዴን ሊቀመንበርና የኤፌድሪ ምክትል ጠቅላይ ሚኒስትር ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ በእውነት ወደፊት ደግሞ ከዚህ በላይ ባለው ፕሮግረስ ላይ ተመስርተንም እንደዚሁ እንደምንገናኝም ተስፋ ረጋለሁ። መልካም የስራ ጊዜ ይሆንልን። አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ዶት ኤዩ